ጤና ስጥልኝ እንደምን አምሽታችኋል። የእሁድ ምሽትን ነሐሴ 2 2013 ዓ ም መሰናዷችንን ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀምረናል። ለምሽቱ እንደተለመደ ሁሉ በሳምንት ውስጥ ከተሰሙ ጥንቅሮቻችን መካከል ተደግመው ቢሰሙ ያነቃቃሉ ያልናቸውን ይዘን መጥተናል። አስተናጋጃችሁ ኤደን ገረሞ ነኝ። ኤልያስ አስማራም አብሮኛለ። ከሁሉ በማስቀደም አብሯችሁ እንድታመሹ እንጋብዛለን። አሁን ወደ ያዝንላችሁ ጥንቅሮች እንሻገር። በዚህ ሳምንት አጋማሽ ላይ እንግዳችን ያደረግናት ማህበራዊ ድረገጽን ለበጎ ነገር እየተጠቀመች ያለች ወጣት እናት ናት። ወጣቷ የእናቶች ወግና የልጆች አስተዳደግ የተሰኘ የፌስቡክ ገጽ መስራች ናት። ይሄ ገጽ ከተመሰረተ አንድ ዓመት ሞላው። በአንድ አመት ጊዜ ውስጥም ከመቶ ስልሳ ሺህ በላይ አባላት ሲኖሩት በቀን ከመቶ በላይ ሀሳቦችን ያስተናግዳል። በዚህ ገጽ ላይ አባል የሆኑ ሴቶች ከተለያየ የህይወት ተሞክሮ የመጡ ሲሆን በገጹ ላይ ስለ ልጆች ጤና፣ አመጋገብና አስተዳደግ፣ ስለትዳር ትዳር ባልትና፣ እርግዝና፣ ስለሴቶች ሴቶች ጤና የመሳሰሉ ጥያቄዎችና ውይይቶች ይስተናገዱበታል። የገጹ መስራች ቲና ተረፈ ነዋሪነቷን በዚህ በአሜሪካ ሀገር ያደረገች የሁለት ልጆች እናት ስትሆን ከጊዜ በኋላ በአባቶች በቀረበላት ጥያቄ መሰረት መልካም ቤተሰብ እና የልጆች አስተዳደግ የሚል አባቶችም የታከሉበት ገጽ መስርታለች። ከቲና ተረፈ ጋር ያደረኩት ቆይታ ወይዘሮ ቲና የሁለቱን ገጾች አመሰራረት ከምታስረዳበት ይጀምራል። እነዚህ ሁለት የፌስቡክ ገጾች ሲጀመሩ መጀመሪያ ያው የተመሰረተው ከአንድ አመት በፊት የእናቶች ወግ ስለ ልጆች አስተዳደግ እና አመጋገብ የሚለው የመጀመሪያው ገጽ ነው። የተመሰረተው ከአመት በፊት ነው። በአመት ውስጥ መቶ ሀምሳ ስምንት ሺ አባላትን ይዟል። እስካሁን ድረስ የእናቶች ወቅ ስለ ልጆች አስተዳደግ እና አመጋገብ ከስሙም እንደምናየው ሙሉ ትኩረቱ እናቶችና ህጻናት ላይ ነው። ያለው ብዙ ትኩረት አድርገን የምንሰራው እናቶችና ህጻናት ላይ ነው። ግን ገጹ እየሰፋ ሲሄድ አባላቶቻችን እየጨመሩ ሲሄዱ አባቶች እኛም የቤተሰባችን ጉዳይ ይመለከተናል፣ እኛም የዚህ ገጽ አባል መሆን አለብን በማለት ጥያቄዎች ማቅረብ ጀመሩ ከአባቶች በተጨማሪ ያላገቡ እህቶቻችን፣ ወንድሞቻችን እንዲሁም በተለያየ ማህበረሰብ ክፍል ውስጥ ያሉ ሰዎች ይሄ ነገር እኛም ነው የሚመለከተናል፣ እኛም የወደፊት ቤተሰቦች ነን፣ ስለዚህ እኛም ፔጁ ላይ መግባት አለብን፣ የዚህ ገጽ አባል መሆን አለብን ወደ ማለት ሲሄዱ መልካም ቤተሰብና የልጆች አስተዳደግ የሚለውን ሁለተኛውን ገጻችንን ከፍተናል። መልካም ቤተሰብ የመልካም ማህበረሰብ መሰረት ነው። መልካም ማህበረሰብ ደግሞ መልካም ዜጋ ይሆናል። ስለዚህ ለዚህ ሁሉም ውጤቱ መልካም ቤተሰብ ነው ብለን እናምናለን። እንግዲህ አንቺ እናቶች በዚህ ዙሪያ በተለያዩ ሀሳቦች ዙሪያ መወያየት ያስፈልጋቸዋል። ያስባለሽ ነገር ምን ነበረ? ይህንን ገጽ ስንከፍት መልካም ቤተሰብና ልጆች አስተዳደግም ሆነ የእናቶች ወግን ስንከፍት ወደ ልባችን የመጣው ልካሁን እንዳለው የተለያዩ የምናያቸው ማህበረሰብ ላይ ያሉ ክፍተቶች ናቸው። የምንጫወትበት ሰዓት ላይ ከጓደኞቻችን ወይንም ከቤተሰብ መሃል ወይንም ወደ ሆስፒታልን በምንሄድ ሰዓት ወይንም በስራ ቦታ ላይ የምናያቸው በጣም ብዙ እውቀትንም የሚያስፈልጉ እኔ እዚህ ጋር ብሰራ፣ እኔ እዚህ ጋር ያለኝን ክፍተት ብሞላ፣ እኔ ስ እዚህ ጋር ምን አስተዋጽኦ አረጋለሁ ለማህበረሰቤ፣ ይሄ ነው ከሚታየውን የሜ ልጆች እናት እናት ነኝና ምን ያክል ልጆች ላይ ክፍተት ሊኖር እንደሚችል በተለይ አዲስ ሲሆኑ ዙሪያ ላይ ቤተሰብ ሳይኖር ሲቀር ምን ያክል መደናገር እንደሚፈጠር ምን ያክል የአእምሮ ጫና እንደሚኖር ምን ያክል ብዙ ነገሮች ሊያስቸግሩ እንደሚችሉ ይህንን ያው ከምናየውም ከራሳችንም የምንገምታቸው ነገሮች ነበሩና ይህንን ፔጅ በመክፈት ደግሞ አስተዋጽኦ ያው ለማድረግ ነው። እንግዲህ እንዳልሽው ነው። እናቶች ብዙ ጊዜ የራሳቸውን ጉዳይ የሚነጋገሩበት መንገድ የለም። በተለይ ደግሞ በእናንተ ገጽ ላይ እኔም ባየሁት መሰረት እጅግ ብዙ የተለያየ እውቀት ደረጃ ላይ ያላቸው እናቶች የተለያየ ሀሳቦች እና ጥያቄዎችን ያነሳሉ። በዚህ ገጽ ላይ ካየሽው ነገር በመነሳት ሴቶችን በአብዛኛው የሚያሳስቧቸው ነገሮች ምንድን ናቸው? የቱ ጋ ነው ክፍተት ያያችሁት? የበለጠውን ያው ስንነሳ የገጻችን አባል የሆነ ማንኛውም ሰው ይሄ ይነሳል፣ ይሄ አይነሳም የሚባል ነገር የለም። ሁሉንም ነገር በነፃነት ያለ ገደብ እንደፈለገ ሀሳብ ይፈሳል። ግን ያንን ለማቅረብ ያው ህግ እና ደንብ አለው። ህጉን ተከትሎ እና ደንቡን ተከትሎ ይሄዳል። እርሱም ከሃይማኖት ከፖለቲካ፣ ከዘረኝነት ሀሳብ ፍጹም ነጻ የሆነ ገጽ ነው። እነዚህን ጥያቄዎችና አስተያየቶችን ቢመጡም አንቀበልም። እኛ መልካም ቤተሰብ ነን። ልዩነታችን ውበታችን እና ድምቀታችን ነው። በአንድነት በፍጹም ቤተሰባዊነት እንጠያየቃለን እንጠይቃለን እንወያያለን ብለን ነው ሁሉንም ጥያቄ እንቀበላለን። ግን በዋነኝነት ካየናቸው ሶስት አይነት ጥያቄዎች ይመጣሉ። አንደኛው ምንድን ነው እናቶች የዕለት ተዕለት ኑሯቸውን የሚገጥሟቸውን ነገሮች ጤናቸውን ጨምሮ እንወያያለን። ይህ ማለት ስለ ስነ ተዋልዶ ስለ እርግዝና ስለ ምጥ ወሊድ ጡት ማጥባት ቤት በመሆናች የሚደርስባቸው አእምሮዊ ጫና ከወሊድ በኋላ ያለ የመንፈስ ጭንቀት ስለ በጀት ኑሮ ባልትና እና ሲንግል ቤተሰቦች ልጁን ብቻዋን የምታሳድግ ሲንግል እናት ይሄ ይነሳል በሁለተኛ እናት ደግሞ ስናየው ስለ ልጆች አስተዳደግ በጣም በብዛት ይነሳል ስለ ልጆች አስተዳደግ ስንል ጡት ማጥባት ፀሐይ ማሞቅ ክትባት ስለ ግግ ስለ ጥርስ ማውጣት፣ ስለ ተጨማሪ ምግብ አጀማመርና አዘገጃጀት፣ አካላዊ እድገት፣ ንጽህና አጠቃቀም፣ ፖፖ ማስተማር፣ አፍ መፍታት እና የመሳሰሉት ነገሮች ይነሳሉ። በሶስተኛነት በዋነኝነት የሚነሳው ስለ ትዳር። በአሁኑ ሰዓት የፍቺ ቁጥሩ ከቀን ከቀን በጣም በመጨመር ላይ ነው ያለው። በዚህ ምክንያቱም መልካም ቤተሰብ በየቀኑ ከሚጠየቁ ጥያቄዎች በተጨማሪ በሳምንት አንድ ቀን የትዳር ትምህርት እንሰጣለን ሁሉም ቤተሰቦች ስሜታቸውን እንዲናገሩ እናበረታታለን። በዚህ ምክንያት ጥቃቅን የማይባሉ ችግሮችን ፈተናል። ጥቃቅን ደግሞ የሚባሉ የቤቱን የሚያፈርሱ ችግሮችንም አይተናል። ለምሳሌ በንግግር አለመግባባት፣ የልጆች አስተዳደግ ላይ አንድ አቋም አለመያዝ፣ አለመከባበር፣ አለመቻቻል፣ አለመረዳዳት፣ የትዳርን ትርጉም አለመረዳት የመሳሰሉ ብዙ ጥያቄዎች በጥያቄውና በገጹ ላይ የሚነሱ ናቸው። እሺ እንግዲህ ገጹን ባየሁበት ሰዓት የተለያዩ ሀሳቦች ይነሳሉ። ጤናማ የሚባሉ ደግሞ የሀሳብ ፍጭቶችና ግጭቶችም አይቻለውና አንዳንዴም ደግሞ ይሄ ጉዳይ መነሳት የለበትም የሚባሉ ክርክሮችም ነበሩ። በብዛት መነሳት አለባቸው የለባቸውም የሚባሉ ክርክሮች ምን አይነት ናቸው? እናንተ ከታዘባችሁት። በጣም ሰፊና ትልቅ ጥያቄ ነው። ብዙ ጊዜ በባህላችን አይወሩም የሚባሉ ብዙ ነገሮች አሉ። ከእድገታችን ስንጀምር ይህንን ተው፣ ይህንን ተይ፣ አትንኪ፣ ይህ አይወራም፣ ይህንን አትበሉ እየተባለ በብዙ ነገሮች ላይ አድገናል። አሁን እነዛ አታወሩ የተባልናቸው ነገሮች ስናድግ ትልቅ ተጽዕኖ ያመጡብናል፣ ለማውራት እነሱን ነገሮች እኛ ግን በፔጃችን ላይ በገጻችን ላይ ይሄ እነዚህ አይወሩም የሚባሉት ነገሮች እንዲወሩ ነው የምንፈልገው። ምክንያቱም ሁሉም ጋር አይወሩም ከተባለ እነዚህ ነገሮች የት ይወራሉ? የዚህ ገጽ አንደኛው ዓላማ አይወሩም የተባሉትን ነገሮች እንዲወሩ አድርጎ ወደ መፍትሄ መሄድ ነው። ህብረተሰቡ አይወሩም የሚላቸው ዋናዎቹ ነገሮች በባልና ሚስት መካከል ያሉ ፆታዊ ግንኙነቶች ናቸው። ለምሳሌ አንድ እርጉዝ ሴት ግንኙነት ማድረግ አለባት ወይ የለባትም አዎ ከተባለ እንዴት እና መቼ የወለደች ሴት እሷም መቼ ማድረግ ትችላለች የሴት ልጅ ፍላጎት ለግንኙነት ፍላጎት አለመኖር ወይንም ዝግጁ አለመሆን በወንዶች የሚደርስ አካላዊ አእምሮአዊ ጥቃቶች በገዛ ትችል ላይ በአሉታዊና በአዎንታዊ መንገድ ከፍተኛ ፍጭትና ግጭትን ያስነሳሉ እነዚህ ርዕሶች አይነሱም ሲባሉ ማይነሱት ለማንም ነው ለሕክምና ባለሙያም ለትዳር አጋርም ለጓደኛም፣ ለዘመድም ለማንም አይነሱም። የዛች ሴት የግል ሚስጠሯ ነው። እኛ በዚህ አባባል አንስማማም። መነሳት አለባቸው መነገር አለባቸው ብለን ነው ምናምነው። አድማጮቻችን በመከታተል ላይ ያላችሁት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቤ መሰናዶን ነው። ከወይዘሮ ቲና ተረፈ ጋር የጀመርነው ውይይት አላለቀም። ነገር ግን እዚህ ጋር በሙዚቃ አረፍን በልና እንመለሳለን። So so በማዳመጥ ላይ የምትገኙት ጋቢና ነው። ምርጫችሁ ስላደረጋችሁን የእሁድ ምሽታችሁን አብራችሁን ለመቆየት ስለወሰናችሁ እናመሰግናለን። ከሙዚቃው በፊት በዚህ ሳምንት ውስጥ እንግዳችን ከነበረች የእናቶች ወግና የልጆች አስተዳደግ እንዲሁም መልካም ቤተሰብና የልጆች አስተዳደግ የተሰኙ የፌስቡክ ገጾችን በመመስረት ከ162 በላይ ተከታዮች ያሉትን ገጾች እየመራች ካለች ወጣት ጋር ውይይት ጀምረን ነበር። የገጹ መስራች ቲና ተረፈ በገጹ ላይ የሚነሱ የተለያዩ ትዳርንና ግንኙነትን የሚመለከቱ ሀሳቦች ላይ መነሳት የለባቸውም የሚሉ ክርክሮች እንደሚመጡ ነገር ግን የገጹ አስተዳዳሪዎች ችግሮች ሁሉ መፍትሔ ማግኘት ስላለባቸው በነጻነት ውይይት እንዲኖር እንደሚያበረታቱ አጫውታን ነበር። ከዚህ በመቀጠል በገጹ ላይ አንዳንድ ሀሳቦች እንዳይነሱ ነውር ናቸው በማለት የሚከራከሩ ሰዎችን ለማስተማርና ለማስረዳት ምን ታደርጋላችሁ ብዬ ላቀረብኩላት ጥያቄ ምላሽ ከምትሰጥበት ውይይታችን ይቀጥላል። እውነት ነው። በዚህ ነገር ላይ ብዙ ነገር እያደረግን ነው። ከምናደርጋቸው የተወሰኑ ነገሮች አንደኛው ምንድን ነው፣ ጥንኛ ራሳችን ወተን ለማህበረሰቡ ትምህርት እየሰጠን ትምህርቶችን በማስተማር ርዕሶችን በማንሳት በማወያየት ማህበረሰቡ ወደ ኛ እንዲመጣ። በተለይ ሴቶች ናቸው እንደዚህ ነገር ላይ ብዙም የማይሳተፉት ምክንያቱም ባህላችን አይባልም ስለሚል ማለት ነው። ስለዚህ እኛ ራሳችን በምና ማወያየት በምንጀምር ሰዓት እናቶች ይሄ ነገር የኔ ችግር ነው ማለት ይጀምራሉ። አንደኛው ያንን እያደረገን ነው። ሁለተኛው ግን ልክ እኛ ያንን ማወያየት ስንጀምር በውስጥ መስመር ሊያነጋገሩን ብዙ እናቶች ይመጣሉ። ስለዚህ በዛ ሰዓት ላይ አይዞሽ፣ በርቺ፣ ይሄ ችግር የአንቺ ብቻ አይደለም፣ አንቺ እንድብቻሽን ስለያዝሽ ነው እንጂ አንቺ ብቻ አንቺ ግን ብትወጪ ለሌላው መንገድ ትከፍቻለሽ፣ እኛም አብረንሽ ነን፣ ምንም ነገር ቢመጣ እንከላከልልሻለን ስለዚህ በርች እያለ ወደፊት እንድትወጣ እናረጋለን። አንዳንድ ሴቶች በእርግጥ እንዲታወቁ የማይፈልጉ ሴቶች አሉ። አሁንም እንዳልነው ከባህል አንጻር ምክንያቱም ይህንን ነገር እንኳን ጓደኛ ማህበረሰብ ቀርቶ የትዳር አጋር እንኳን ማያቅበት ነገር አለ። አብዛኛው የትዳር አጋሯ እንኳን አያውቅም። ስለዚህ ወደፊት መውጣት አትፈልግም። በዛ ሰዓት ላይ የምናደርገው ነገር ምንድን ነው? ስማቸው ሳይታይ ጥያቄያቸውን ማቅረብ እንዲችሉ መንገድ አመቻችተናል። ወይንም ደግሞ ጥያቄያቸውን በእኛ መሰረት ወደ እኔም ጋር ሲመጡ እኔ ጥያቄያቸው መስጬ ለግሩፑ ጥያቄውን አቀርባለሁ። መልሱን በዛ መሰረት ይከታተላሉ። ያንን ግን በማየታቸው ሌሎቹም እናቶች አሀ ለካ ይህ ነገር የኔ ብቻ ችግር አይደለም፣ ስለዚህ ነገር ብጠይቅም መልስ አገኛለሁ በማለት ጥያቄዎችን እያቀረቡ፣ ሌላው መልካም ቤተሰብና ልጆች አስተዳደግ ላይ ቅድም እንደተባባል ነው አባቶች እየገቡ ነው። ማህበረሰብ እየቀባ እንደዚህ እንደዚህን ነገሮችን እየወሰድን ለግሩፑ ጥያቄ ስናቀርብ፣ ስናወያይ ቤተሰብ መረዳዳት ይጀምራል። ባልና ሚስት እየተረዳዱ ይሄዳሉ። ለማበረታታት ይህንን እያደረግን ነው። እነዚህን አይነት ሀሳቦችን አንስቶ መወያየቱ ያለው ፋይዳ ቤተሰብን በመገንባት ሂደት ውስጥ በተለይ ደግሞ በሴቶች ሕይወት ላይ የሚያመጣው ለውጥ ምንድን ነው ብትያለሽ እነዚህን ነገሮች መነጋገር የሚሰጠው ፋይዳ እና ጠቀሜታ በጣም ትልቅ ነው። እንዲህ አንዳንዴ በቃላት እንዲ ሶስት ፋይዳ የምትለው ሶስት ቃል እንደሆነችው በሶስት ቃል ብቻ አይደለም የሚገለጸው እጅግ በጣም ትልቅ ፋይዳ ነው ያለው። ይህንን ባለመናገራቸው ሴቶች በውስጣቸው ላይ ከፍተኛ የስነ ልቦና ጫና ይደርሳል። ሲቀጥል ደግሞ ትዳርን እና ቤተሰብን ይበትናል። አብዛኞቹ ችግሮች ቀላል ነው መፍትያቸው ግን ባለመናገራቸው ብቻ ጭንቅላታቸውስ ብቻ በመያዝ ሊፈታ የሚችል ችግርን ሳይፈታ ሁል ጊዜ ከእነሱ ጋር ይዘውት ይኖራሉ። ስለዚህ እንደዚያን ነገሮች መወያየት አለባቸው። መድረክ ላይ መምጣት አለበት። ይሄ ነገር በመነሳቱ ብቻ ብዙ እናቶች ከብዙ ጭንቀቶች ተቃልሎላቸዋል። ብሎም አልፎ ተርፎ ብዙ ሐኪም ቤት መሄድ የሚገባቸው እናቶች ግን ሐኪም ለሐኪም መናገር ፈርተውና አፍረው እቤት የተቀመጡ እናቶችን ወደ ሐኪም ቤት እየሄዱ መታከም ጀምረዋል ወደ ሀኪም ቤትም እየላክን ነው። እና ትልቅ ፋይዳ ነው ያለው። አንቺንሽ የጀመርሽው አሁን ምን ያህል ትሆናላችሁ ቡድናችሁ? እውነት ነው ውጤቱ ሲታይ ደስ ይላል፣ ሲሰራ ግን በጣም ይከብዳል። ሁል ጊዜ ለስራው ለዚህ ስራ ሞራል የሚሆነኝ የመጨረሻው ውጤት ነው። ሲሰራ ከልጆች ጋር ከውጭ ስራ ጋር በተለይ ከውጭ ሀገር ኑሮ ጋር ቀላል አይደለም። እጅግ በጣም ከባድ ነው። በአሁኑ ሰዓት አብረውኝ እያገዙኝ ያሉ ልጆች ወደ ስድስት ልጆች አሉ። ከእኔ ጋር የሚሰሩት ልጆች ቮለንተር ነው። ሁላችንም እየሰራ ነው ያለ ነው የያዝ ነው። ሰው በርግጥ ብዙ ነው፣ ግን ሁሉም ቮለንተር ነው እያደረገ ያለው። እንግዲህ ይሄ ገጽ ወደፊት ምን ይሆናል? አላማችሁ ምንድን ነው? ይሄ ገጽ ያው በፍጥነት እጅግ በጣም በፍጥነት እያደገ ያለ ገጽ ነው። ያው በአመት ውስጥ እንግዲህ መቶ ስልሳ ሁለት ሺህ ሰው አለን። ይህ ማለት በቀጣዩ የተወሰኑ ወራት ላይ እጅግ በጣም ብዙ ሰው ይኖረዋል ማለት ነው። እናቶች ወግ ላይ በቀን መቶ ሀምሳ ፖስት እንቀበላለን። መልካም ቤተሰብም ላይ እንደዚሁ ብዙ ፖስቶች እንቀበላለን። ምክንያቱም ሁሉም የሚሰጠው ነገር ጥሩ ነገር ነው። የእውነትም መልካም ቤተሰብን ለማቃናት ነው እየተሰራ ያለው። ትዳሬ ተቃና፣ ትዳሬን በእውቀት እየመራውኝ ነው የሚሉት እጅግ በጣም ብዙ ቤተሰቦች ናቸው። ስለዚህ እነሱ ቤተሰቡን በመጋበዝ ጓደኞቻቸውን በመጋበዝ ወደኛ ጋር በመቀላቀል እጅግ በጣም እየሰፋ ነው የሚሄደው። ስለዚህ አሁን ሁለተኛው ቀጣዩ ፕላናችን በቅርብ ጊዜ ዩቲዩብ ይኖረናል። በዩቲዩብ እንጀምራለን። ሌላው ደግሞ ምናልባት ኢንተርኔት የሌለበት ክፍለ ሀገር ላይ ያሉ እንዲሁም የመብራት እጅግ ችግር ያለበት ቦታ አካባቢ አለ። የእኛ ገጽ ለሁሉም ማህበረሰብ ተደራሽ እንዲሆን እንፈልጋለን። ስለዚህ የሬዲዮ ፕሮግራም እንጀምራለን የሚል እቅድ አለን እንደ ቅድነት ይህም እቅድ አለን እና ወደፊት ለህዝቡ በአጠቃላይ ተደራሽ የመሆኑ ትልቅ ፕላን አለን። እስቲ ደግሞ ማት እስካሁን ሴቶች ላይ ያተኩረ ነበረ ስናውራ፣ የነበረው ለሴቶች ህይወት መለወጥ፣ ለሴቶች መሻሻል እና ማደግ የወንዶችም ተሳትፎ እና የወንዶችም ጥረት ያስፈልጋል ይባላል። እና ወንዶች በገጹ ላይ ያላቸው ሚና እንዴት ትገልጪዋለሽ? እውነት ነው። ለሴቶች ህይወት መቃናት ወንዶች የወንዶች ሚና በጣም ከፍተኛ ነው። ይህንንም በማመናችን አንዱ የአድሚናችንን አባል ወንድ ነው ያደረግ ነው። ይህንን ሚና ተቀብለነዋል። ምክንያቱም ወንድና ሴት ሁለቱም በጋራ ልጆች የሚያፈሩት በጋራ ነው መልካም ቤተሰብን የሚመሰርቱት የሚመሰረቱት በጋራ ነው። የተናጠል ነገር መሆን አይችልም። ለወንዱ መጠንከር ሴቷ ታስፈልጋለች፣ ለሴቷ መጠንከር ደግሞ ወንዱ ያስፈልጋል። አሁን እኛ ፔጅ ላይ ከተቀላቀሉ በኋላ በጣም አስተሳሰባቸው እንደተቀየረ የሚነግሩን እጅግ በጣም ብዙ ወንዶች አሉ። ከእነሱ አልፎ እናቶቻቸውን በጣም የሚያመሰግኑ በጣም ትልቅ አስተዋጽኦ ያላቸው ወንዶች አሉ። መሀላችን ላይ በጣም ነው ማመሰግነው። ጥያቄዎችን ጨርሻለሁ። መጨመር የምትፈልግ ሀሳብ ካለ፣ አመሰግናለሁ። ምንድን ነው በእኛ ማህበረሰብ ላይ ድህረ ወሊድ መደበት ወይም ፖስትፓርተም ዲፕሬሽን ዲስኦርደር የምትባለው ብዙ አትታወቅም። እናቶች ላይ ከወለዱ በኋላ በሆርሞን ለውጥ ምክንያት ሊያጋጥማቸው የሚችለው እንደ ድብርት አይነት የአእምሮና የመንፈስ ጭንቀት አይነት ነው። በባህላችን ላይ እቻራስ ልታብድ ነው ልክፍት አግኝቷት ነው መጋኛ አግኝቷት ነው የሚባሉ ነገሮች አሉ። ይህም ከከፈትኩኝ በኋላ እናቶች እንደማያውቁ ታውቂያለሁኝ። ወደ ሆስፒታል ለክትትል በሚሄዱ ሰዓት ላይ እች ነገር እንደ መጨረሻ ሰዓት ላይ በትኩረት ቢደረግ አይደረግም እያልኩኝ ሳይሆን ግን፣ በትኩረት ደግሞ ብትደረግ ምናልባት ካውንስሊንግ ቢጀመር እናቶች ስልጠና ቢሰጣቸው ክትባት ማስከተብ በትክክል በሰዓቱ ማስከተብ እንዳለባቸው ስለ ስነ ተዋልዶ አይነት ነገሮች በበራሪ ወረቀቶች ተዘጋጅተው ቢቀመጡና እናቶች እንደው ስልጠናውም እንኳን ምናልባት አስቸጋሪ ነገር እንኳን ቢያጋጥም ያችን በራሪ ወረቀት ለእናቶች መስጠት ቢቻለን አለሁ። ለነበረን ቆይታ በአሜሪካ ድምፅ አድማጮች ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁኝ። አድማጮቻችን ከኛ ጋር ስለሆናችሁ እናመሰግናለን። አሁን ደግሞ ማስታወቂያ አለን። ጋቢና ቢናቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሄርዝ በኤፍ ኢሲ 56ኛ በሲምቦል ሬት 450 ኤም ኤስ ዋይ ኤም ኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢኤስ2 ወይም ኪው ፒ ኤስ ኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። ወደ ቀጣዩ ዘገባ ተሻገርን። ይህንኛው ዘገባ ደግሞ ወደ ኬንያ ይወስደናል። ከዓመት በፊት ተሰደው በኬንያ መኖር የጀመሩ የሾና ማህበረሰብ አባላት ለሆኑ 1600 ሰዎች ኬንያ ከሰሞኑ ዜግነት ሰጥታለች። ለበርካታ ዓመታት ሀገር አልባ በመሆን መብታቸውን ማስከበር ሳይችሉ እና የጥቅም ጥያቄ ማንሳት ሳይችሉ የኖሩት የሾና ማህበረሰብ አባላትም ባገኙት አዲስ ማንነት ደስታቸውን እየገለጹ ነው። ሌኒ ሩቫጋ ከናይሮቢ ያደረሰንን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። ሼባ ሙንጋኒ በእጇ መታወቂያዋን ይዛ አረማመዷን ፈጠን እያረገች ደንበኛዋ በሞባይል የገንዘብ ማስተላለፊያ የላከላትን ገንዘብ ለማውጣት እየሄደች ነው። ላለፉት 20 ዓመታት ሙንጋኒ ቅርጫቶችን በመስራት ለመተዳደር ብትሞክርም የባንክም ሆነ ሌላ የገንዘብ አገልግሎት የማግኘት መብት አልነበራትም። ይህ ለእሷና ለሌሎች የምትኖርበት ማህበረሰብ ሴቶች ትልቅ እንቅፋት ሆኖ ቆይቷል። ሙንጋኒ ሾና ናት። ማህበረሰቡ ከኬንያ መንግስት እውቅና ለማግኘት ለአስርተ ዓመታት ሲጥር ቆይቷል። በቅርቡ ግን 1600 የሚሆኑ የማህበረሰቡ አባላት ዜግነት እንዲያገኙ ሆኖ የመታወቂያ ወረቀት ተሰጥቷቸዋል። አፖ ዜግነት ከማግኘቴና ህጋዊ የመኖሪያ መታወቂያ ሳይሰጠኝ በፊት ህይወት በጣም አስቸጋሪ ነበር። የቅጥር እድል ኖሮ መታወቂያ ሳይኖረን ከሄድን እድሉን እናጣለን። የስልክ መስመራችን እንኳን በሌላ ሶስተኛ ሰው ስም ነው የሚመዘገበው። እነዚህ ሰዎች ደግሞ አንዳንዴ የተቆጠረውን ገንዘብ በትክክል አይነግሩንም፣ ያጭበረብሩናል። ሾናዎች ከሀምሳ ዓመታት በፊት ከዚምባብዌ እና ከዛምቢያ ተሰደው በወቅቱ የሀገሪቱ መስራች መሪ በነበሩት ጋባዥነት ወደ ኬንያ የተሰደዱ ናቸው። ኖሲዚን ዱቤ ከሾና ማህበረሰብ አባላት መካከል እድለኛ ሆና ትምህርት መማር የቻለች ናት። አሁን በናይሮቢ ዩኒቨርሲቲ ኢኮኖሚክስ አጠናለች። አክስቷን በቅርጫት ስራ ለማገዝ በምታጠፋው ጊዜ መሃልም ትምህርቷን ለማጥናት ትሞክራለች። አሁን ባገኘችው ህጋዊ የመሆን እድል እንዱቤ ከፍተኛ ደረጃ ላይ ለመድረስ እችላለሁ ስትል ተስፋ ታደርጋለች። ሆኖም አንዳንዶች እንደሚሉት ሾናዎች አሁንም በርካታ ችግሮች አሉባቸው። ሮበርት ዋዌሩ በኬንያ ለሰብአዊ መብቶች መከበርና ሀገራዊ ለውጦችና መሻሻሎች የሚሰራው የሰብአዊ መብት ጉባኤ ሰራተኛ ሲሆን የሾና ማህበረሰብ ለዘመናት ተረስቶ የኖረ በመሆኑ አሁንም ወደኋላ መቅረታቸው አይቀርም ሲል ያስረዳል። በትምህርት ደረጃ ከሌላው የሀገሪቱ ክፍል ጋር ለመስተካከል ዓመታት ይወስድባቸዋል። ህጋዊ የመኖሪያ ፍቃድ ስለሌላቸው ወደ ትምህርት ቤት መሄድ አይችሉም ነበረ። በማህበራዊና ኢኮኖሚያዊ ሁኔታቸውም የተገፉ ስለሆነ ወደኋላ ይቀራሉ። ወደ ዋናው የኢኮኖሚ ስርዓት ለመቀላቀል በጣም ረጅም ጊዜ ይፈጅባቸዋል። በተባበሩት መንግስታት ድርጅት መረጃ መሰረት በአፍሪካ 715 ሺህ ሀገር አልባ ሰዎች ይኖራሉ። ሾናዎች አሁን ባገኙት የዜግነት እድል የሀገሪቱ 45ኛው ማህበረሰብ መሆን ችለዋል። ይህ ማለት ለእንዱ ቤት ውልድ ለተሻለ ትምህርትና የተሻለ እድል በር የሚከፍት ነው። በሌኒ ሩቫንጋ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። Your አድማጮቻችን ከጋቢና ቬጋ ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት መሰናዳችንን እዚ ላይ ይፈጽመናል። ኤደን ገረሞ በመስተንግዶ፣ ኤልያስ አስማረ በቅንብሩ ከአሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን እንሰናበታችኋለን። በነገው ምሽት ለየት ባለ አቀራረብ በቴሌቪዥን ሬዲዮ እንመጣለን ተጠብቁን ዘንድ እየጋበዝን ለዛሬ ግን እዚ ላይ ፈጽመናል። ደናደሩ